ኢትዮጵያ ዛሬ ያካሄደችው አምስተኛ ሀገር አቀፍ ምርጫ በሰላም መጠናቀቁ ተመልክቷል። ከማለዳ 12 ሰዓት ጀምሮ እስከ ምሽቱ 12 ሰዓት ድረስ በመላ ሀገሪቱ ለሚካሄደው አምስተኛው ሀገር አቀፍ ጠቅላላ ምርጫ ህዝቡ በነቂስ ወጥቶ በነፃነት ለሚፈልገው ፓርቲም ሆነ እጩ ድምጹን በመስጠት ላይ ይገኛል ሲሉም የሀገሪቱ መገናኛ ብዙሀኖች ዘግበዋል። እንዲያም ሆኖ በተለያዩ የሀገሪቱ የምርጫ አካባቢዎች የሚገኙ ነዋሪዎች ምርጫው ጫና ዛበት፣ እንደነበረ ለዶቼ ቬለ ሳይገልጹ አላለፉም። በሰሜን ሸዋ ዞን ሸዋ ሮቢት ከተማ የሰማያዊ ፓርቲ የሶስት ምርጫ ጣቢያዎች ተዘዋዋሪ ታዛቢ አቶ ቴዎድሮስ ሀብቴ እኔ የዜሮ አንድ፣ የዜሮ ሁለት፣ የዜሮ ሶስት ጠበሌ ተዘዋዋሪ ታዛቢ ነኝ። ያለውን የምርጫ ሂደት እከታተላለሁኝ፣ እና ሂደቱ ትንሽ ከበድ የሚል ነው። አንዱ በእኔ ስር ያለ ዜሮ ሁለት ላይ ያለ አንድ ጣቢያ ላይ ልጁ በእኔ ሚዛን ይሄ ምርጫም ሚዛናዊ አይደለም፣ ፍትሐዊ አይደለም ብሎ ወጣ ቀጥሎ ከዚህ በኋላን ያልታዘበም ስላለን ሌላ ተለዋጭ ታዛቢ ማስገባት ነበረብን። በድርጅት ጉዳይ የሆነው እንደዚሁ ደግሞ የምርጫ ተዘዋሪ ታዛቢ ሆኖ የነሱ የኢህአዴግ የድርጅት ጉዳይ የሆነው ሰው ግን በጭራሽ ተመልሶ ራሱ ነው የሚታዘባት ብሎ በግዳጅ አምልቶታል። ልጁ ስለፈራ ብቻ ገብቶ እያሁኑ እየታዘበ ነው ያለው። በሌላ በኩል ሆሳዕና መሀል አራዳ፣ አላባ ልዩ ወረዳ መራጭ ገነት ዳኘ በበኩላቸው ምርጫው ፍትሃዊ እንደነበር ነው የተናገሩት። በኔ አስተያየት ምርጫው ነጻና ፍትሃዊ የሆነ ነው በዲሞክራ በሆነ መንገድ ገብተን በነጻነት መርጠን ነው የወጣው። ልማታችንን ያስቀጥላል ብለን የምናምንበትን ፓርቲ በነጻነት እየመረጥን ነው። ምንም የሚያንጸጥታውን የሚያደፈርስ ነገር የለም። በሰላም እና በነጻነት ምርጫችን እያገባደድን ነው። ምርጫው ሰላማዊ ቢሆንም በጎንደር ክልል አካባቢ የታደለው ባዶ የምርጫ ወረቀት ነው ሲሉ አንድ የጎንደር ዩኒቨርሲቲ ተማሪ መልእክት አድርሰውናል። ግቢ ውስጥ ነው እኔም የመረጥኩት፣ ያው ውጭ አልወጣውም። ግን ዩኒቨርሲቲ ውስጥ እንግዲህ ያው በክልል ተከፋፍሎ ነው የተሰጠኝ ምርጫ። የአማራ ክልል፣ የጎንደር ክልል፣ የመቀሌ ተብሎ የተከፋፈለበት ሁኔታ አለ። ለምሳሌ የጎንደር ክልል ላይ ባዶ የምርጫ ወረቀት እንደደረሳቸው፣ ከገዢው ፓርቲ አርማ በስተቀር ሌላ አርማ እንደሌለ ያገኙበት ሁኔታ ነበር ፓርቲዎች ደግሞ ተደራሽ አልነበረ። በሁሉም ክልሎች አንድ አራት ፓርቲዎች ብቻ እናገኛለን። ገዥው ፓርቲ ብቻ ተደራሽ ነበር በሁሉም ክልል። ይህን ይመስላል፣ እዚህ ግቢ ውስጥ ያለው ነገር። በወረዳችን አንድ ፓርቲ ብቻ ነው የተወዳደረው ያሉን የዶቸበለ ተከታታይ የባህር ዳር ዩኒቨርሲቲ ተማሪ በበኩላቸው፣ ያው ምርጫው ሰላማዊ ቢሆንም ያው እኛ ወረዳ ያለ ያው አንድ ፓርቲ ብቻ ነው። ያው ምን ይደረጋል እንግዲህ አንድ ፓርቲ ይዞ ምርጫ የሚባል ነገር መቼም እንግዲህ ግራ ይገባል እና ያው በእኛ ወረዳ ያለው እንትኑ አንድ ፓርቲ ብቻ ነው ሌላ መምረጥ አይቻልም። ሰጥተው እንኳን ያው አሪፍ ነው እስካሁን ከዩኒቨርሲቲ ላይ ብንመርጥም የሚሰጠን እንትኑ የመጣንበት አካባቢ ነው። ገጠር አካባቢ የመጣን ስለሆነ ማለት ነው። ከዛ ምንም የሆነ ተወዳዳሪ ፓርቲ የለም። እንግዲህ አንድ ፖለቲካ ፓርቲ ይዞ ምርጫ ለስ ሙላ ካልሆነ ምንም ይህን ያህል የሚፈይደው ነገር አይኖርም። በሰሜን ወሎ አቶ ተመስገን ዘውዱ በምርጫው ካርድ ላይ ምልክት እንድናደርግ ተገደናል ይላሉ። ሊቀመንበር የሚባሉትና አመራሮች የጉጣ አመራሮች ማለት ነው ሚኒስትር ቤቱ ገብተው የሚፈልጉትን ከንብ ላይ ሰዎች እንዲያደርጉ የሚያደርግ ስራ ነው የሚሰሩት፣ ያሉ እና ፍትሐዊም ደግሞ ነጻ የፈለጉትን እየመረጡ አለም ዜጎች ያሉት ፈራሮቹ እና እንዲሁም ደግሞ የቀበሌውን ሊቀመንበር በመገኘት ቦታው ላይ ማለት ነው ከንብ ላይ እንዲመርጡ ምናምን በማድረግ ማለት ነው። ግለሰብ ላይ የደረሰ ነገር የለም ግን ተጽዕኖ እንዳለ ነው የሚናገ ። በደቡብ ብሔር ብሔረሰቦች ክልል በአላባ ልዩ ወረዳ የምርጫ አስተባባሪ አቶ ሞልቶት በበኩላቸው ምርጫው ከማለዳ ጀምሮ የሰመረ ነበር ባይ ናቸው። የአባ ልጅ ወረዳ በመሀል አራዳ ክፍለ ከተማ በዚያን አስፈጻሚ ነኝ። ምርጫው እንግዲህ ትናንትና በዋዜማው ዝግጅት አድርገን አምሽተናል እስከ ቀኑ አስራ ሁለት ሰዓት ከዚያም ባሻገር ከሌሊቱ አስራ አንድ ሰዓት በመነሳት አስፈላጊዎችን ሁሉ ማቴሪያሎቹን በአግባቡ ካዘጋጀንና ካጠናቀቅን በኋላ ለምርጫ ጣቢያው አስፈላጊ የሚሆኑትን አባሎች የምርጫ አስፈጻሚ አንድ ላይ በሆንበትና ታዛቢዎችን በመያዝ እንዲሁም ገዢ መደብ ተወካይና የመድረግ ተወካይ አልቀረቡልንም ያለው ታዛቢና ስራ አስፈጻሚ እንዲያውም ከገዢ መደብ ያለው ተወካይ ያንን አብረን በመሆን የመጣውን ኮረጆ ባዶ መሆኑንና አጠቃላይ የመጡትን ረቆቶች እና ሌሎችንም አስፈላጊ ማቴሪያሎች አንድ በአንድ ወጠርን በኋላ ቃለ ጉባኤ በመያዝ ኮረጆውን ከፍተን በማየት ባዶ መሆኑን ካረጋገጡ በኋላ ህዝቡ አስራ ሁለት ሰዓት ላይ በነቂስ እየወጣ ሲመዘገብ ቆይቶ አግባብ ያለው እና ያለማንም ቀስቃሺ ከጠዋት አስራ ሁለት ሰዓት ሸርጣናት በላይ እንዲያውም ቀደም ብሎ መጥተዋል ብል ማጋነን ይሆንብኛል እንጂ ከዚያም በፊት የመጥቷሉ። ስለዚህ አሁን አራት ሰዓት ከምናምን ይሆናል ወደ ሰባ አምስት ፐርሰንቱን አጠናቀናል ማለት ይቻላል። ከምዕራብ አሩሲ የምርጫ ትዝብት መልእክታቸውን የላኩልን አንድ የዶቼ ቬለ አድማጭ በበኩላቸው ማኮትን ይሄ ኮፈሌ አካባቢ የሚባል ዌስተርሲ አካባቢ ነው። በቃ እየተቀበሉን እራሳቸው ኤክስ ነው የሚያደርጉት፣ ይሄንን ሚኒስትር ቤት ውስጥ አብሮ ይገባሉ። ስክሪፕ ስጡን፣ ዞር በሉ ስንላቸው ዞር አይሉም። ከዛ በኋላ ነጠቁኝና ንብ ላይ ንብ ላይ ነው የሚያደርጉት እኔ በሰብአዊ መብቴ ከፈለኩ እኔ ንሁም መምረጥ እችላለሁ። መድረክን መምረጥ እችላለሁ። ሌላውን ሌላውን መምረጥ እችላለሁ። ግን እነሱ የሚያደረጉን ነገር በጣም አሳፋሪ የሆነ ነው። እያለቀሰን ነው የወጣ ነው እና ይህንን ተማርሬ ነው እንደዛ ሜሴጅ የላኩት።